ጤናና አካባቢ መረጃዎች እንደሚያመለክቱት በመላው ዓለም ሥራ ላይ ከተሰማሩ ሴቶች 830 ሚሊዮኑ ተገቢውን የእናቶች የወልድ ጊዜ እረፍት አያገኙም። ከእነዚህ መካከል 80 በመቶ የሚገኙት አፍሪቃና ሲያ ውስጥ ነው። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምንሰነበታችሁ፣ የዓለም የሰራተኞች ድርጅት ማለትም አይኤልኦ 180ኛው አንቀጽ በስራ ላይ የተሰማራች የትኛዋም ሴት በተለይ በወሊድ ጊዜ በቂ ክብካቤ እንድታገኝ የሚያሳስብ ድንጋጌ ይዟል። ይህን ድንጋጌ እስካሁን አራት የአፍሪቃ ሀገራት ማለትም ማሊ፣ ሞሮኮ፣ ቤኒን እና ቡርኪናፋሶ ተቀብለው ተግባራዊ እያደረጉ እንደሆነ ተመዝግቦላቸዋል። ይህም ነፍሰ ጡር እናቶችን ከሚገጥማቸው መገለልም ሆነ ከስራ የመባረር ጥቃት መከላከልን ጨምሮ በቂ የወሊድ ፈቃድ ልጇን የመንከባከቢያና ማጥቢያ እረፍት ከዚያም ከወሊድ ፈቃድና እረፍት ሲመለሱ የስራ ቦታቸውን ጠብቆ ወደ ቦታቸው መመለስን ሁሉ ያካትታል። የኢትዮጵያውያንን ጨምሮ የጥቂት የአፍሪቃ ሀገራትን ተሞክሮ ላፍታ ለመቃኘት አብረን እንቆይ። አይኤልኦ በ52 የአፍሪቃ ሀገራት የስራ ቦታ ያለውን የመብት አከባበር ለማጣራት ባደረገው ምርመራ 32 በመቶ የሚሆኑት ለወለዱ እናቶች ከ12 እስከ 13 ሳምንታት ብቻ እረፍት እንደሚሰጡ ደርሶበታል። በዚያም ላይ 10 በመቶ የሚሆኑ የወለዱ እናቶች ደሞዛቸውን ላያገኙ ይችላሉ ወይም ከወሊድ ረፍት በኋላ ወደ ስራቸው ሲመለሱ ቦታቸውን ያጣሉ። የሰራተኞች መብት ጉዳይ ተንታኟ ላውራ አዳቲ እንደሚሉት አሁን ሩዋንዳ እያዳበረች የመጣችውን አይነት ማህበራዊ ክብካቤና ድጋፍ በሌሎቹ ዘንድ አይታይም። በ2014 ዓ.ም በአፍሪቃ ሀገራት ያካሄድነውን ቅኝት ብንመለከት ከሀገራቱ 86 ከመቶ የሚሆኑት ማለትም አብዛኞቹ ማለት ነው፣ አሰሪው አካል በወሊድ ፈቃድ ጊዜ ሙሉ ደሞዝንና ጥቅማጥቅምን እንዲከፍል በህጋቸው ደንግገዋል። በመሰረቱ ግን አሁን ሩዋንዳ እያዳበረች ያለችውን የሚመስል ይህን ድጋፍ ማቅረብ የሚችል ማህበራዊ ጥበቃ እንደ አጠቃላይ ኃላፊነት ሲታይ የላቸውም። ምንም እንኳን ይላሉ አዳቲ ሴቶች ጠንካራ ሰራተኞች መሆናቸው ቢታወቅም በእርግዝናቸው ወራት ሊያገኙት የሚገባው ተገቢ ክብካቤ በአሰሪዎቻቸውም ሆነ በመንግስት ማህበራዊ ተቋማት ያን ያህል ትኩረት አይሰጠውም በዚህ ምክንያትም አብዛኞቹ ከሰሃራ በስተደቡብ በሚገኙ ሀገራት ያሉ ሴቶች ተቀጥረው ከሚሰሩት ይበልጥ በግል ዘርፎች ውስጥና በቤት መቤትነት ለመኖር ይገደዳሉ ከአጎራባቾቿ በተሻለ ሩዋንዳ ሰራተኛ ሴቶች ተገቢውን ክብካቤ እንዲያገኙ እየጣረች መሆኑ ተነግሮላታል በቅርቡ የሩዋንዳ ምክር ቤት የወለዱ እናቶች እስከ ዛሬ ከነበረው በተለየ ለሶስት ወራት ሙሉ ደሞዛቸው እየተከፈላቸው የወሊድ ፈቃዳቸው ላይ መቆየት እንዲችሉ ረቂቅ ህግ አቅርቧል። የፕሬዝዳንት ፖል ካጋሜን ፊርማ የሚጠብቅ ቢሆንም አዎንታዊ እርምጃ ነው ተብሏል። ቀደም ሲል የሩዋንዳ ሴት ጋዜጠኛ ማህበር ሊቀመንበር የነበረችው ፋይዛ ማባባዚ የቤተሰብ ብሎም የማህበረሰብ ዋልታ ለሆኑ ሴቶች ሀገሯ ለማሻሻል ያሰበችው የወሊድ ጊዜ ክብካቤ ያስደስቷታል። አራስ ቤት ያሉ እናቶች አዲስ ለወለዱት ልጅ ተገቢውን ክብካቤ እንዲያደርጉ ጊዜ ያስፈልጋቸዋል ነው የምትለው። ሴቶችና ልጆቻቸውን በተለይም አዲስ የተወለዱ ህጻናትን ስን ስንመለከት እናቶች ከነሱ ጋር የሚያሳልፉት ብዙ ጊዜ ያስፈልጋቸዋል። ረዥም ጊዜ ያገኙ ማለት ደግሞ ለሁለቱም መልካም ነው። በዚያን ጊዜ እናቶች ስለ ገንዘብም ሆነ ሊያገኙት ስለሚችሉ ጥቅማ ጥቅም አያስቡም። ውሎ አድሮ ግን መንግስትና አስተዳደሩ ያን የቆዩበትን ስራቸውን ይጠብቅላቸው እንደሆነና የስራ ደህንነታቸውም ይከበር እንደሁ የሚለው ያሳስባቸዋል። ወደ ኢትዮጵያ ስንመጣ ለረዥም ዓመታት ሰራተኛ እናቶች የሚያገኙት የወሊድ ፈቃድ 45 ቀናት ብቻ ነበር። ያ አሁን ታሪክ ሆኖ ሶስት ወራትን ማለትም ዘጠና የስራ ቀናትን እረፍት ማግኘት ችለዋል። ማተርኒቲ ፋውንዴሽን የተሰኘው የዴንማርክ መንግስት ያልሆነ ድርጅት የምስራቅ አፍሪቃ ዋና ስራ አስኪያጅ ወይዘሮ ህይወት ውብሸት የወሊድ ፈቃድና ክብካቤውን ማሻሻልን በተመለከተ በሀገር አቀፍ ደረጃ አለ ስላሉት እንቅስቃሴ ገልጸውልናል። የእናቶች ከወሊድ ጋር ተያይዘው ያለውን እረፍት ያው በተለመደው ሶስት ወር ነው። በማንኛውም የመንግስት መስሪያ ቤት ግን ወደ ስድስት ወር ለማሳደግ አንዳንድ ሙከራዎች አሉ። ውይይቶችንም እንደዚሁ በቴሌቪዥንም በሬዲዮም እንዲሁ ለመድረክ የቀረቡ ባይሰጥም ውሳኔ የተለያዩ እንትኖች ሲነሱ ነበረ። በተለይም የልጆችም አካባቢ ኢቨን የመንግስትም አትሊስት ሶስት ወሩ ብቻ እንኳን ቢሆን አንድ እናት እረፍት ስራው አካባቢ ሞግዚቶች ኖረው አንዲት እናት እረፍት እየወሰደች የምታጠባበትንም የሚያመቻቹ ድርጅቶችም እንዳሉ አውቃለሁኝ። አሁን እርሶ ራሶ ልጅ እያጠቡ ነበር፣ አቋርጭ ነው? አዎ እኔ የራሴን ብናገር ለምሳሌ አሁን በምሰራበት ድርጅት ውስጥ አራት ወር ረፍት፣ ከዛ ደግሞ እስከ ስድስት ወር ድረስ ከቤት ሆኜ እንድሰራ አመቻችተውልኝ ቁጭ ብዬ እየሰራው ነው። አሁን አምስተኛ ወሬ ነው። እንግዲህ አራት ወር ሙሉ ረፍት ነበረኝ። ከዛ ደግሞ ኦርሞስ ሶስት ወር ከግማሽ ማለት እችላለሁ። የተቀረውን ሶስት ወር ከግማሽ ደግሞ ከቤት ሆኜ ነው የምሰራው። ይሄ እንግዲህ በብዛት የሚታየው መንግስታዊ ባልሆኑ ድርጅቶች፣ በተለይም ደግሞ የውጭ በሆኑ ድርጅቶች ነው ካልተሳሳትኩ። እውነት ነው። ከሀገር ውስጥ ካሉ ድርጅቶች ይህን የሞከሩ አሉ። ምናልባት ው ምንድን ነው አን ከዚህ ቀደም በምሰራበት መስሪያ ቤት ያው እንደተለመደው ሶስት ወር ነው እረፍት የሚሰጠው ነገር ግን ያቺ እናት የዓመት እረፍት ካላት አንድ ወርም ቢሆን ያንንም የዓመት እረፍቷን ተጠቅማ እንድትገባ የሚደረግበት ሁኔታ አለ። በተለይ ቤታቸው ምናልባት ቀረብ ካለ ለመስሪያ ቤት መሳሳታቸውንም ተጠቅመው ሄደው አጥብቶ የሚመጡበትም ሁኔታ የሚያመቻቹ መስሪያ ቤቶች አሉ። ሌላው ደግሞ በየሆስፒታሎች ሀያ አራት ሰዓት ሽፍት ላለው ለምሳሌ ሆስፒታል ስለሚሰሩ ነርሶች በሚወልዱበት ጊዜ በተቻለ መጠን የማታውን ሽፍት አይመደቡም። እስከ አንድ ዓመት ድረስ ያው እረፍታቸውን ጨርሰው ሲገቡ ቀን ላይ እየሰሩ ማታ ለልጆቻቸው ቤት እንዲሆኑ ያመቻቹላቸዋል። ወይዘሮ ህይወት እንዳሉትም አንዳንድ መስሪያ ቤቶች ከወሊድ ረፍት የተመለሱ እናቶች ልጆቻቸውን ወደ ቤት ተመላልሰው ጡት ማጥባት ስለማይችሉ በስራ ቦታቸው ለዚህ የሚሆን ስፍራ በማዘጋጀት ተገቢና ቀና ትብብር እያደረጉ መሆኑንም ለመረዳት ችለናል። ኢትዮጵያ ውስጥ ለሰራተኛ እናቶች የሚሰጠው የወሊድ ረፍት በድጋሚ እንዲሻሻል ከሚቀርቡ ውይይቶች ባሻገር ይህ እውን እንዲሆን የበኩላቸውን ጥረት የጀመሩም ሰዎች አሉ። በወሊድ ፈቃድ ከስራ ገበታቸው የሚርቁት ሴቶች ተጨማሪ ቀናት ማግኘታቸው መልካም እንደሆነ ቢያምኑም አንዳንዶች ግን የስራ ዋስትና ስጋት እንዳላቸው አይሸሽጉም። ለተወሰኑ ወራት አዲስ የወለደችውን ሕፃን ስትንከባከብ የግል ጤንነትና አቅሟም እስኪመለስ የምትታገል እናት ወደ ስራዋ ስትመለስ መንፈሷ ከጨቅላው ጋር ወደ ኋላ መጎተቱ ግልጽ ነው። ይህን የእናቶች ስጋት ራሷ እንዳለፈችበት የምትናገረው ጋዜጠኛና ጸሐፊ ሮዝ መስቲካ በማህበራዊ መገናኛ ዘዴ ማለትም ፌስቡክ ስራ ላይ የተሰማሩ ኢትዮጵያውያን እናቶች ወሊድ ረፍት ወደ ስድስት ወር ከፍ እንዲል ዘመቻ ጀምራለች። አንደኛ ልጆቹ ወልድ አይቸዋለው እንዴት ከባድ እንደሆነ ልጅ ማሳደግ እንደገና ደግሞ የልጅ ጤንነት ራሱ መቼ ቤት ላይ እንደሚመሰረት በተግባር ስላዩ ሶስት ወር የወሊድ ፈቃድ ያላቸው እናቶች ምን ያህል ሰፈር እንደሚያደርጉ ልጆቻቸው ምን ያህል እንደሚቸገሩ ጤናቸው ምን ያህል እንደሚቃወስ አይቸዋለሁና ይህንን ሁሉም ሰው እንዲገባው፣ ቦታ እንዲሰጠው እና የሚመለከተው አካል ምናልባት ከስር ብንጀምር ሴቱም ወንዱም እናቶችም አባቶችም መወያየት ቢጀምሩበት ከዛ ከፍ ብለን ወጥተን ተጽዕኖ ለማድረግ ይቀላል በሚል በፌስቡክ ነው የጀመርኩት። የሶስት ልጆች እናት የሆነችው ሮዝ እንደምትለው በፌስቡክ የጀመረችውን ዘመቻ አስመልክቶ ሀሳቧን የደገፏት ቢኖሩም እረተይን ያሏትም አልጠፉም። ተይ ሲሏት ግን ስጋታቸው መነሻ አለው። በፌስቡክ ላይ እንግዲህ አሁን ወደ ስምንት መቶ ሰማንያ አንድ አካባቢ መሰለኝ ሰዎች ሰፖርት ያደረጉን። እነዚህ ሰዎች ግን በደንብ ነገሩ የገባቸው ናቸው፣ አውቀውታል። እና ብዙዎቹ የሚሰጡትን ማስተያየት በቃ ተገቢ ነው፣ ትክክለኛ ነገር ነው፣ ከጎንሽ ነን የሚል ነገር አለ። ሶስት ወር ይበቃል የሚሉ ብዙ ሴቶችን ገጥመውኛል። ግን ይሄን የሚሉት ድርጅቶቻቸውን ላለማሳደግ ከመፈለግ ሳይሆን ስድስት ወር አይደለም ሶስት ወር ሊሆን ይሰጣል። ድር ወጥታል ስንመለስ ስራችን ተነጥቆ ከስራ የተባረኑ ሴቶች አሉ ብለው የጻፈችን አንድ ሴት አንች ለምሳሉ፣ ንግሽ ስጋት አለ። ከስራ ከወጡ የቤቶች ይሆናሉ፣ ቤት ውስጥ ይውላሉ። በቃ ከስታ የመቁረጥ ምንም ወደፊት የሚያየሙት ነገር ማይኖራቸው ይመስላቸው። ለወለዱ እናቶች የሚሰጠው እረፍት ወደ ስድስት ወር ከፍ እንዲል የምትሟገተው ጋዜጠኛ ሮዝ አስፈላጊነቱ ምን ያህል የጎላ እንደሆነም ታስረዳለች። እምልሽ በሕክምና የተረጋገጠ ነገር ነው። ስድስት ወር ሙሉ ልጁ ያለምን ተጨማሪ ምግብ ጡት መጥባት አለበት። አሁን ስለ እናቶች ውጫ ሳይሆን ስለ ህፃኑ ጨምር ነው። እና አንዲት እናት ደግሞ ጡት የምታጠባውን ልጅ ሶስት መስታ ሲሄድ ገና አንጀቱ ራሱ ሁለት ሶስት ምግብ መቀላቀል በማችልበት ጊዜ ጡጦ የሚወስደው ከዛ እንደገና ማታ ጡት ይጠባል። እንደዚህ እንደዚህ ሲል ብዙ ህፃናቶች ለጤና መታወቅ ይጋለጣሉ። በዚህ ምክንያት ደግሞ እናቶቹ አግባቡ ስራቸውን አይሰሩ አብዛኞቹ እናቶች ተቃርሲ ወቅት ነው። ብዙ ጊዜ የምታያቸው ስራ ሲገቡ ነው። ከስራ ቀድሞ ሲወጡ ነው። ስልክ አስር ጊዜ ሲደውሉ ነው። ስራቸውን አይሰሩም እና በሚሰሩበት ቦታ ላይ እንኳን ቄታማ የመሆን ድላቸው በጣም ጠባብ። እዚህ ጀርመን ሀገር ዘጠኝ ወር ልጅ ከአካሏ ዋህዳ የተሸከመችው እናት ብቻ ሳይሆን የወሊድ ረፍት የምታገኘው አባትም አዲስ የተወለደ ልጁን የሚንከባከብበትና እናቲቱን በሚችለው ሁሉ በቤት ስራ የሚረዳበት የአባትነት የረፍት ፈቃድ ይሰጠዋል። ሚስቶቹም ቢሆኑ እኔ አምጬው ልጄ ለምለሱ ተሰጠብኝ ቀኑ አይሉም። እንዲህ ባለ ጊዜ ከጎን ሆኖ ልጅ በመንከባከቡ ተግባር የሚራዳ ሰው ከሰማይ እንደወረደ ገጸ በረከት ነውና አድማጮች ለሰጡ ማብራሪያ ወይዘሮ ህይወትንና ጋዜጠኛና ጸሐፊ ሮዝን ከልብ እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። እናንተም ያላችሁን አስተያየት ልትልኩልን ትችላላችሁ። ሸ የለገሰነኝ ሰላም ሁኑ።